በቡራዩ በሚገኝ የፖሊስ ሰፈር ላይ በተወረወረ ቦምብ የስምንት ሰዎች መቁሰላቸው ታውቋል። ፀሐይ ዳምጠው ተጨማሪ ይዛለች። ኮንስታብል ኑረዲን ኢብራሂም የኦሮሚያ አድማ ብተና ፖሊስ አባል ነው። መስከረም 1 2012 ዓ.ም፣ ትብረት የዘመን መለወጫ እያከበሩ በቡራዩ ከተማ በፖሊስ ካምፕ ላይ በተከሰተው የቦምብ ፍንዳታ ከተጎዱ ሰዎች መካከል አንዱ መሆኑን ይናገራል። በአሁኑ ወቅትም ሕክምና እየተደረገለት ይገኛል። በ2012 የዘመን መለወጫ በዓል በማስመልከት በቡራዩ ከተማ መኖሪያ ካምፓቸው ውስጥ እራት እየበላን ባለንበት አንድ ሰዓት ተኩል ገደማ ላይ የቦምብ ጥቃቱ እየደረሰብን ስል ይናገራል ኮንስታብል ኑረዲን። ይህንማ ራት ለመብላት ተሰብስበን ስንቀመጥ ነው ቦምቡ በመሐከላችን የፈነዳው። ቦምቡ ከፈነዳ በኋላም ሁላችን ተበታተን፣ እኔም ወደ ውጭ ሮድኩኝ። ሌሎች ወደ ውስጥም ወደ ውጭም ሲሮጡ ነበር። የካምፑ ጠባቂ መሳሪያውን በመተኮስ የድረሱልን ጥሪ አሰማ። ከዚያም የአካባቢው ሰዎች ደርሰው ወደ ሆስፒታል ወሰዱን። ቦምቡ ከየት እንደተወረወረ ምንም ልናውቅ አልቻለም። ማታ ነው ጨልሟል። ኮንስታብል ኑረድን ጨምሮ በፍንዳታው የተጎዱ ዘጠኝ ሰዎች አዲስ አበባ በሚገኘው ፖሊስ ሆስፒታል ሕክምና እየተደረገላቸው ነው። የፍንዳታውን ጉዳይ በተመለከተ የኦሮሚያ ፖሊስ ኮሚሽን እየተከታተለ መሆኑን ኑረድን ገልጿል። የተወረወረው ቦምብ ቀለበቱ ከተገኘ የወርዋሪውን ማንነት ይገኛል እያሉን ነው። በኦሮሚያ አድማ ብተና ፖሊስ አባላት ላይ የደረሰው የቦምብ ፍንዳታ ጥቃት አስመልክቶ ሰሞኑን መንግስት በተለያዩ መገናኛ ብዙኃን ያወጣው መረጃ እንደተለመደው ስም የማጥፋት ዘመቻ ነው ሲል የኦሮሞ ነጻነት ግንባር ኦነግ መግለጫ አውጥቷል። ጉዳዩ ላይ ማብራሪያ እንዲሰጡን የአሜሪካ ድምጽ ራዲዮ የኦነግ ስራ አስፈጻሚ ኮሚቴ አባል የሆኑትን አቶ ሚካኤል ቦረንን ጠይቋል። መንግስት የሚናገረው የተምታታ ነገር ነው። የኦዴፓ ድረገጽ ላይ የወጣው የሸኔ ሽፍታ ነው ጥቃቱን የፈጸመው የሚል ነው። ይሄ ምን ማለት እንደሆነ አይገባንም። ነገር ግን የኦዴፓ አመራሮች ኦነግን በስሙ አይጠሩትም፣ ሸኔ የሚል መጠሪያ ለጥፎበታል። በሌላ በኩል ደግሞ አንድ የሰላም አስከባሪ ኃይል ኃላፊ ድርጊቱን የፈጸመው አልታወቀም ይላል። ምንም የታወቀ ተጨባጭ ነገር የለውም መግለጫው የተሰጠው የኦነግን ስም ለማጥፋት ነው። ካላግባብ ወደኛ ጣት ተቀስሯል ብለን ነው መግለጫውን ያወጣ ነው። የኦሮሚያ ኮሚኒኬሽን ቢሮ በድረገጹ ጥቃቱን የፈጸሙት የኦነግ ሸኔ አባላት ናቸው ብሎ መግለጫ ቢያወጣም ከቢሮውም ሆነ ከኦሮሚያ ፖሊስ ኮሚሽን ስራ ኃላፊዎች ስለ ጉዳዩ ለማረጋገጥ ያደረግኩት ጥረት አልተሳካም። ይሁን እንጂ የቡራዩ ከተማ ፖሊስ ጽህፈት ቤት ኃላፊ ኢንስፔክተር ግርማ ገላን ለመንግስት ሚዲያ በሰጡት ማብራሪያ ድርጊቱን የፈጸመው አካል ተለይቷል ስሉ ተደምጧል። አታ አንጋ እስካሁን ባረጋገጥ ነው ይሄን ድርጊት የፈጸሙት የኦነግ ሸኒ አባላት ናቸው የእኛ አባላት ቀኑ አመት በዓል ስለሆነ በዓሉን እያከበሩ ነበረ ማታ ላይ ለማረፍ መኖራቸው ውስጥ ተሰብስበው እራት እየበሉ ነው ፍንዳታ የተከሰተው ለአሜሪካ ድምፅ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ።